The voice of a በአዲስ አበባ ከተማ መስፋፋት ሳቢያ ከይዞታቸው የተፈናቀሉ አርሶ አደሮች ባላቸው አነስተኛ መሬት ራሳቸውንና ማህበረሰቡን ተጠቃሚ ሊያደርግ ይችላል የተባለ አንድ የንግድ ስራ ድርጅት መቋቋሙ ታውቋል ይላል በመንደርደሪያው። ኩባንያው በአገሪቱ ተፈጥሮ የቆየውን የጸጥታ ችግር ለማሻሻልም ድርሻ እንደሚኖረው፣ የአዲስ አበባ ነዋሪዎችን የምግብ ፍጆታ ለማሟላትም እቅድ እንዳለው ተመልክተዋል ይለናል። መለስካቸው አመሃ ነው ተከታዩን አጠናቅረዋል። ፍንፍኔ የልማት ተነሽ አርሶ አደሮችና ዲያስፖራዎች ንግድ አክሲዮን ማህበር ይባላል። የንግድ ሥራ ማህበሩ የንግድ ማህበሩ መስራችና የዳይሬክተሮች ቦርድ ሰብሳቢ አቶ ለሚታየ እንደሚሉት ይህ ማኅበር ወይም የንግድ ድርጅት ከሌሎች ተመሳሳይ ድርጅቶች የተለየ የሚያደርጉት ባሕርያት አሉት። ከእነዚህ ዋናው ጉዳይ የተቋቋመባቸው ዓላማዎች እንደሆኑም ያስረዳሉ። ይህን ሲዘረዝሩ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ አያሌ አርሶ አደሮች ከይዞታቸው መፈናቀላቸውን ያስታውሳሉ። በዚህ ምክንያትም አርሶ አደሮቹና በቤተሰቦቻቸው ላይ ከፍተኛ ጉዳት ደርሷል። ለአርሶ አደሮች የተከፈለው ካሳ በቂ አልነበረም። ብዙዎቹም የት እንደደረሱ አይታወቅም። ለቀሪዎቹ አርሶ አደሮች ኩባንያው አልሞ የተነሳውን ዓላማም ባጭሩ ገልጸዋል። አሁን ያሉት ቀሪ የልማት ተነሺ አርሶ ከዚህ በፊት ብዙ ይዞታ የተወሰደባቸው የልማት ተነሽ አርሶ አደሮች በእጃቸው የቀረች ጥቂት ይዞታቸው ላይ ሳይፈናቀሉ እንደ ማንኛውም ኢንቨስተር ኢንቨስት አድርጎ ራሳቸውን መጠቀም እንዲችሉና ሀገራቸውን መጠቀም እንዲችሉ ከዚህ ጋር ተያይዞ በሀገሪቱ ውስጥ ያለውን የጸጥታ ችግር ሁሉ ይደግፋል የሚል ግምት ኖሮን ይህንን ካምፓኒ ለማቋቋም ችለናል ማለት ነው። አክሲዮን ማህበሩ ግቤ ነው ያለው ሌላው ቁም ነገር ከአዲስ አበባ ነዋሪዎች የምግብ ፍላጎት ጋር የተያያዘ ነው። እነዚህ በአዲስ አበባ እና በዙሪያዋ የሚገኙ አርሶ አደሮች ባላቸው የመሬት ይዞታ ላይ ልማዳዊውን የአሰራር ዘዴ ወደ ዘመናዊ የአሰራር ዘዴ ቢለውጡት ከፍተኛ ምርት ሊያገኙ ይችላሉ ተብሏል። በዚህም ምን ሊሰራ እንደሚቻል አቶ ለሚ ያብራራሉ። አክሲዮን ማህበሩ ይዞ እየተንቀሳቀሰ ያለው ራዕይ በቴክኖሎጂ ቢደገፍና መንግስት እና ሌሎች ባለድርሻ አካላት ቢደግፉ ሙሉ የአዲስ አበባ ከተማ ነዋሪዎችን መመገብ የሚችል ፕሮጀክት ነው ማለት ነው። ይህ ነው አክሲዮን ማህበራችን ከሌሎች አክሲዮን ማህበራት ልዩ ሊያደርግ የሚችለው ማለት ነው፣ የምግብ አቅርቦት ላይ ትኩረት ሰጥቶ የሚንቀሳቀስ አክሲዮን ማህበር መሆኑ። ሁለተኛ ደግሞ የልማት ተነሺዎች ከይዞታቸው ሳይፈናቀሉ በእጃቸው በቀረጭ ጥቂት ይዞታቸው ላይ እንደ ማንኛውም ሰው ተደራጅተው መስራት እንዲችሉ አቂም መፍጠር የኦሮሚያ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኤጀንሲ ምክትል ዳይሬክተር ዶክተር ልጃለም አየለ በበኩላቸው አክሲዮን ማህበሩ የያዘው ዓላማ ከመሥሪያ ቤታቸው ዋና ዋና ዓላማ ጋር የሚቀራረብ መሆኑን አመልክተው ለአክሲዮን ማህበሩ ሊሰጠው በሚችለው ድጋፎች ተጨማሪ ማብራሪያ ሰጥተዋል። በውስን መሬት ላይ የተሻለ ምርትን አምርቶ ሰፊውን ማህበረሰብ መመገብ ነው። ይሄ ማለት ሰፊውን የአዲስ አበባ ከተማና ዙሪያውን በምግብ ራሱን እንዲችል ማድረግ ነው። በዚህ ውስጥ ከኛ ተልእኮ ጋር ከኛ ራይ ጋርም ያገናኘው በውስን መሬት ላይ የተሻሉ ቴክኖሎጂዎችን አፈላልጎ ቨርቲካል አግሪካልቸር አምርቶ ሰፊውን ማህበረሰብ መመገብ የሚችል የሚል ሀሳብም ስለያዘ የእነሱ አክሲዮን ማህበርም ይህንን ስራ ለመስራት በሰፊው ያቀደበት ስለሆነ እነሱን ለመርዳት ዝግጁ ነን በአሁኑ ወቅት ለልማት ተነሽ የአርሶ አደሮች ያሉበት ስፍራ በከተማዋና በአካባቢው እንዳለው ሰፊ መሬት በብክለት የተጠቃ ነው። ለዚህም መፍትሄ እየተፈለገ እንደሆነ የገለጹት ደግሞ የአክሲዮኑ የዳይሬክተሮች ቦርድ አባልና የግብርና ባለሙያው ዶክተር ጅሬኛ ዲንባባ ነበሩ። አደገኛ የሆኑ ኬሚካሎች ከየ ጋራጁ ከየ ሽንት ቤቱ፣ ከየ አቅጣጫው ጎርፍ መሬቱ ላይ ያለብሳል። ይሄ እንደገና ለግብርና መጠቀም አስቸጋሪ ስለሆነ ያ ሁሉ መታየት አለበት እናያለን። ያን ካየን በኋላ ለግብርና ይመቻል፣ ሊያገለግል ይችላል ስባል ነው ለዚህ ለከተማ ግብርና የምናውለው ስናውል ደግሞ ሃይ ቫሉ ክሮፕስ ቀጥታ የአዲስ አበባ ነዋሪ በቀጥታ ሊያገኝ የሚችል ለገበያም ቅርብ ስለሆነ ከተማ ውስጥም ስለሆነ ከተማውን ለመመገብ ነው። አክሲዮን ማህበሩ 150 የልማት ተነሽ ያርሶ አደሮችንና 28 ትውልድ ኢትዮጵያውያን የውጭ ዜጎችን በድምሩ 178 አባላትን የያዘ ነው። የዳይሬክተሮች ቦርድ ሰብሳቢው አቶ ለሚ ታዬ እንደሚሉት ከሆነ ከአራት መቶ የማያንሱ በልማት ምክንያት ከይዞታቸው የተነሱ አርሶ አደሮች የማኅበሩ አባል ለመሆን አመልክተዋል። የአመልካቾቹ ማመልከቻ ተጣርቶ የልማት ተነሽ መሆናቸው ሲረጋገጥ አባል የመሆን መብታቸው የተጠበቀ መሆኑ አቶ ለሚ ገልጸዋል። የፍንፍኔ የልማት ተነሽ አርሶ አደሮችና የዲያስፖራዎቹ ንግድ አክሲዮን ማኅበር በ180 ሚሊዮን ብር መነሻ ካፒታል የተቋቋመ ማኅበር መሆኑም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ